ካማላ ሀሪስ እና በዶናልድ ትራምፕ መካከል የሚደረገው የአሜሪካ ፕሬዝዳንታዊ የምርጫ ፉክክር ተቀራራቢ ውድድር ሆኖ ቀጥሏል። ነገር ግን ካማላ ሀሪስ ሴት ድምጽ ሰጪዎችን በመሳብ መሪነቱን ይዘዋል። የአሜሪካ ድምጿ ዶራ መኳር እንደዘገበችው የሀሪስ ወደ ውድድሩ መግባት ፖለቲካ ፓርቲዎቹ የሴት ድምጽ ሰጪዎች የሚያገኙትን ድጋፍ በተመለከተ ልዩነቱ እንዲሰፋ አድርጓል። እንግድ ወልድ ያቀርበዋል። ከእንደ አውሮፓን አቆጣጠር 1984 ዓ ም ጀምሮ ከወንዶቹ ቁጥር የበለጡ ሴቶች በአሜሪካ ፕሬዝደንታዊ ምርጫዎች ድምፅ ሰጥተዋል። በአብዛኛው ከሪፐብሊካን ይልቅ ለዲሞክራቲክ ፓርቲው ድምፃቸውን ሰጥተዋል። ባይደን ከምርጫው ራሳቸውን ማግለላቸውና ካማላ ሄሪስ ድንገት እጩ ሆነው መቅረባቸው የሴት ድምፅ ሰጪዎችን ያነሳሳ ይመስላል። ኤረን ኮቪ ደ ኩክ ፖለቲካል ሪፖርት የተሰኘው መጽሔት ባልደረባ ናቸው። በተለያዩ የማህበረሰብ ክፍሎች ውስጥ ተጨባጭ ልዩነት እየታየ ነው። በተለይም ሴቶችን ስንመለከት ጎላ ብሎ እናየዋለን። ባይደን ፉክክር ላይ ከነበሩበት ጊዜ በተሻለ ሴቶች ለዴሞክራት እጩዋ ድምፅ ሊሰጡ እንደሚችሉ አስተውለናል። በዚህኛው ምርጫ ከአምስት ሴቶች አንዷ ጽንስ የማቋረጥ መብት ዋናው ጉዳያቸው ነው። በዶናልድ ትራምፕ በተሾሙ የጠቅላይ ፍርድ ቤት ዳኛ አማካኝነት በሕገ መንግሥት ተፈቅዶ የነበረው ጽንስ የማስወረድ መብት ከሁለት ዓመታት በፊት ተከልክሏል። ትራምፕ ውርጃን በተመለከተ እያንዳንዱ ግዛት ለራሱ እንዲወስን ይሻሉ። ካመላ ሄሪስ በበኩላቸው የሥነ ተዋልዶ መብት በፌዴራል ደረጃ ሕግ ወጥቶለት በመላ ሀገሪቱ እንዲከበር ይፈልጋሉ። ቀጥሎ የምትሰሟቸው ድምፅ ሰጪዎች እንደሚሉት ሄሪስን የሚደግፉበት ምክንያትም ያ ነው። ክሎይ ሎንግማየር ከዊስካንስን ግዛት እሷን ለመፍጠር የምትሞክረው ዓለም ሰዎች የራሳቸውን ውሳኔ የመስጠት መብት እንዲኖራቸው የሚያስችልን ዓለም ነው። በሰውነታቸው ላይ በሌሎችም የሕይወት ምርጫዎቻቸው ላይ ለመወሰን መብት እንዲኖራቸው ነው። የሴቶችን መብትንም በተመለከተ እንዲሁ። ለቲሻ ግልን ደግሞ ከአሪዞና ግዛት ናቸው እሷ በተለይም መካከለኛ ገቢ ላላቸው መቆሟን የተመለከቱትን መልእክቶች ወድጃቸዋለሁ። እኔም መካከለኛ ገቢ ካላቸው አንዱ ነኝ። በተጨማሪም የሴቶችን መብቶች የተመለከቱ ህግጋት እንደሚመለከት ያላትን አቋም ወደዋለሁ። በቅርብ በተካሄዱ የህዝብ አስተያየት መለኪያዎች መሰረት ሴት ድምፅ ሰጪዎችን በተመለከተ ካማላ ሄሪስ ትራምፕን ከ9 እስከ 11 ነጥብ ያህል በመምራት ላይ ናቸው። ፖል ማስሊን ኤፍኤም 3 የተሰኘ የህዝብ አስተያየት መሰብሰቢያ ጥናት ተቋም ባልደረባ ናቸው። እድሜያቸው ከ እድሜያቸው ከአምሳ በታች የሆኑ በተለይም ከአርባ በታች የሆኑትና ከየትኛውም ፓርቲ ያልወገኑ ገለልተኛ አቋም ያላቸውን ወጣት ሴቶችን ድጋፍ አግኝታለች። እጩ በመሆኗ በጣም ተነሳስተዋል። The Cook Political Report የተሰኘው መጽሔት ባልደረባ ኤረን ኮቪን በዚህ ላይ የሚያክሉት አለ። black women are a lot more likely to vote for Harris now hispanic women so you know as we have seen her do better with a lot of these ጥቁር ሴቶች ካማላ ሄሪስን የመምረጥ አዝማሚያቸው ይበልጥ እየታየ ነው። የላቲንም ሴቶች እንዲሁ። እነዚህን የማህበረሰብ ክፍሎች ወይም ደግሞ የትምህርት ደረጃቸው ከፍ ያለውን ቡድኖች ስንመለከት በተለይም ሴቶቹ ይበልጥ ለሄርስ First, her being the candidate, uh it's kinda it's really this is like horrific to me because uh first of all, she's not prepared to be president. For months we would barely ever see Joe Biden. ፕሬዚዳንት ለመሆን ዝግጁ አይደለችም። አሌክስ ለስቲግ ደግሞ ከሞንታና ናቸው። ድንገት ካማላ ሄሪስ የዲሞክራቲክ ፓርቲው እጩ ሆና ብቅ አለች። እጩ ሆና መቅረብ አልነበረባትም። ድንገት ነው ብቅ ያለችው። በድምፅ አሰጣጥ ላይ በጾታዎች መካከል ያለው ልዩነት፣ ጀንዚ በመባል በሚታወቀው አዲሱ ትውልድ ዘንድም ልዩነት አለ። ከሰባት ዓመት ዕድሜ ያሉት ወንድ ሰጪዎች ወደ ትራምፕ እንደሚያደሩ የሚናገሩት የሜሪዲት ኮሌጁ ዴቪድ ማክሊናን ናቸው። There has been an in terms of the በመባል የሚታወቀው ያዲስ ትልድ ወጣት ወንዶች ለትራምፕ ያላቸው አድናቆት ጨምሯል። የሚጀነን በወንድነቱ የሚመካ አፍንጫውን በለው የሚል መልእክት የሚያስተላልፉ አይነትን ሰው የሚደግፉ ናቸው። ማክሌላን እንደሚሉት ወጣት ወንዶች የፖለቲካ ጉዳይ ወሬዎችን ከማህበራዊ ሚዲያ ያገኛሉ። በዚያም የሴት መሪዎችን በተመለከተ ጠንከር ያለ ትችት ሲሰጥ ይሰማሉ። አሜሪካ ወደ ጦርነት የምትገባበት አይነት ከባድ ውሳኔ መስጠት ያለባት ሁኔታ ውስጥ ብትሆን ወይም ዓለም አቀፍ ቀውስ ቢያጋጥም ሴቶች ያንን ከባድ ውሳኔ መስጠት አይችሉም የሚል እምነት አላቸው። ሴቶች ከበድ ያለ ውሳኔ መስጠት ችሎታ የላቸውም ብለው ያምናሉ። በ2016 በነበረው ምርጫ ነጭ ሴቶች ለትረምፕ ማሸነፍ ወሳኝ ነበሩ። በ2020 በነበረው ምርጫ አብዛኛውን የነጭ ሴቶችን ድምፅ አግኝተዋል። በዚህኛው ምርጫ ግን ካመላ ሄሪስ እና ትራምፕ የነጭ ሴቶችን ድምፅ በእኩል እንደሚጋሩ በቅርቡ የተደረጉ የህዝብ አስተያየት መለኪያዎች ያመለክታሉ። ዶራ መኮዋር ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ